ዛሬ ደግሞ ቁጥር አስራ ሰባት ላይ ያሉትን ቁጥር 17፣ 18 እና 19 ሶስቱን ቁጥሮች እናነብና እዛ ላይ ትንሽ ሐሳብ ሸር እናደርጋለን ማለት ነው። በጌታ በኢየሱስ ክርስቶስ ስም አነባለሁ የእግዚአብሔርን ቃል። እግዚአብሔር ቃል እንዲህ ይላል፣ እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ፣ በጌታ ሙኜ እመሰክራለሁ እነርሱ ባለማወቃቸው ጠንቅ በልቦናቸው ደንዳናነት ጠንቅ ልቦናቸው ጨለመ፣ ከእግዚአብሔርም ሕይወት ራቁ። ደንዝዘውም በመመኘት እርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ ይላል። እንጸልይ። እስኪ አጭር ጸሎት ከእኔ ጋር እንጸልያለን። ቅዱስና ሕያው የሆንክ እግዚአብሔር አምላካችን ሆይ እናመሰግንሃለን። መልካም ጌታ በመካከላችን መልካሙ መንፈስህ ስላለ ጌታ ሆይ ያገለገልከን ስላለ የባረከን ስላለ፣ በጌታ በኢየሱስ ክርስቶስ ስም ክብር ሁሉ ለአንተ ይሁን። እኔንም ሕዝብህንም አግዝህን ጌታ በፊትህ በዚህ በበረከት ስፍራ በበረከት ጊዜ መገኘት ሞልናልና ስምህ ይባረክ። አሁንም በቃልህ ደግሞ ምከረን ጌታ ሆይ፣ የቃልህ ደጆች ይከፈቱልን። የቃልህ ብርሃን ጌታ ሆይ በዚህ ጉባኤ ላይ ይለቀቅ። በጌታ በኢየሱስ ክርስቶስ ስምና ሥልጣን የሚረባንንና የሚጠቅመንን የምታስተምር አባት በዚህ በጉባኤያችን መካከል አስተማሪው መንፈስን እንድትለቅልን እንድትባርከን በኢየሱስ ክርስቶስ ስም እንጸልያለን። የሚቃወሙን ሁሉ በስም ሥልጣን የተወጉ የሆኑ ማስተዋላችንን የሚሰርቁ እግዚአብሔር የዘላለማ አምላክ በተለያየ በረቀቀ ሥልታቸው የሚገዳደሩንን ሁሉ በዚህ ሰዓት በስም ሥልጣን እንቃወማቸዋለን። ከአካባቢያችን ከዙሪያችን የተጠረጉ ይሁኑ። እግዚአብሔር ሆይ ክብር ላንተ ይሁን፣ እናመሰግናሃለን። በጌታ በኢየሱስ ክርስቶስ ያውስም ስም፣ አሜን አሜን። ክብር ለእግዚአብሔር ይሁን። እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ እንዳትመላለሱ ከእንግዲህ ወዲህ እንዳትመላለሱ እንላለሁ፣ ይላል። በዚህ ክፍል የምናየው ሀሳብ እንደ ብርሃን ልጆች መመላለስ በሚል ርዕስ ነው የምናየው። ይሄ ክፍል አይደለም አሁን ያነበብኩት ኤፌሶን ምዕራፍ አራት ከቁጥር 17 እስከ ምዕራፍ አምስት ኦልሞስት እስከ ሀያኛው ቁጥር ድረስ ይሄን ነው ይመክረን፣ እንደ ብርሃን ልጆች መመላለስ። እኛ የብርሃን ልጆች ነን፣ ክብር ለእግዚአብሔር ይሁን እናንተ የዓለም ብርሃን ናችሁ ብሎ በዚህ ምድር የተወን የብርሃን ልጆች ነን። ስለዚህ የብርሃን ልጆች ነን ብለን እየተናገርን እንደ ብርሃን ልጆች እንድንመላለስ እንደምንናገረው አንደበታችን እንደሚናገረው ሕይወታችንም እንዲናገር እንደዚያው ደግሞ መመላለስ ይጠበቅብናልና ይሄ ክፍል የሚያሳየን እሱን ነው። ምዕራፍ አራት ከቁጥር አስራ ሰባት ጀምሮ አሁን ያነበርኩትን ምዕራፍ አምስትም ስንገባ ይህን በደንብ ያሳየናል። እንደ ብርሃን ልጆች እንድንመላለስ ይህን ክፍል እናያለን እና ርዕስ የሱ ነው። በኤፌሶን መጽሐፍ አጠቃላይ ርዕስ ይዘናል። ያው ግን ለዚህ ክፍል የምናየው ደግሞ እንደ ብርሃን ልጆች መመላለስ የሚለውን ሐሳብ ነው። እንግዲህ ወደዚህ ክፍል ሐሳብ ስንሄድ እግዚአብሔር አምላክ ጠቅላላ የሆነ ሐሳቡን ስንመለከት እግዚአብሔር ሁል ጊዜ የሱ የሆኑት ከማንኛውም ነገር የተለዩ እንዲሆኑ ከማይገባቸው አኗኗር፣ ከማይገባቸው አነጋገር፣ ከማይገባቸው አስተሳሰብ፣ ከማይገባቸው ከማይመጥናቸው ኑሮ የተለዩ እንዲሆኑ እግዚአብሔር አምላክ በዘመናት ሁሉ ለሕዝቡ የሚመክር የሚናገር አምላክ ነው። በብሉይ ኪዳንም ብንሄድ በአዲስ ኪዳንም ስንሄድ፣ ሕዝቡ የተለየ እንዲሆን ይፈልጋል። ስለዚህ ሕዝቡን እግዚአብሔር ከግብፅ ከባርነት ቤት ካወጣ በኋላ የመከራቸው የነገራቸው ነገር በምትሄዱበት ምድር እኔ በማገባችሁ ምድር መካከል ከሚኖሩ ሰዎች ጋር የተደባለቀ ኑሮ እንዳትኖሩ ተጠንቀቁ ነው ያላችሁ። ሴት ሴት ልጆቻችሁ የእነሱን ወንድ ልጆች እንዳያገቡ፣ የእናንተ ወንድ ልጆች የእነሱን ሴት ልጆች እንዳያገቡ፣ ጣዖቶቻቸውን እንዳታመልኩ፣ እናንተ የተለያችሁ ናችሁ። ስለዚህ እግዚአብሔር ሕዝቡን የመለየት ስራ ይሰራል። ሁልጊዜ ይሄን ይናገራል ሁልጊዜ ይሄን ይላል። በአዲስ ኪዳንም ስንመጣ ሁሉን ትተን እንድንከተለው ነው የሚመክርን። ሁሉ ከሁሉ ተለይተን ኢዮኒፍ ከራሳችን እንኳን ወንድማችን ሰለሞን እንደሚያስተምረው ትምህርት አይነት ከራሳችን እንኳን ተለይተን የእሱ እንድንሆን እነው ጌታ የሚናገርን። ስለዚህ እዚህ ስፍራ እነዚህን ሰዎች የሚላቸው ይሄ ነው። እንግዲህ አሕዛብ ደግሞ ይላቸዋል፣ ስለ አሕዛብ ይነግራቸዋል። አሕዛብ የሚለው በዚህ ክፍል የማያምኑ ሰዎች በእነሱ ዙሪያ ያሉ የማያምኑ በጌታ ያልሆኑ ከእውነት የራቁ ሰዎችን አኗኗር ነው የሚነግራቸው። እነሱ እንደሚኖሩት እንዳትኖሩ ብሎ ይናገራል ማለት ነው። ለነኛ አማኞች አሁንም የሚላቸው ይሄ ነው። ባለፈው በነበረን ክፍለ ጊዜያችን እንዳየነው እግዚአብሔር አምላክ የሰጠን ስጦታዎች አሉ ብለናል። ምዕራፍ አራት ቁጥር አስራ አንድ ላይ አገልጋዮችን እንደሰጠን አይተናል። ምዕራፍ አራት ቁጥር ሰባት ላይ ለእኛም ጸጋ ለእያንዳንዳችን እንደተሰጠን አይተናል። ለአንዳንዶች ደግሞ ያገለግሉን ዘንድ የተለያየ ጸጋ በመስጠት በጸጋ የተሞሉ ሰዎችን እንደሰጠን አይተናል። ከነኚህ ሰዎች አገልግሎት የተነሳ እግዚአብሔር እነኚህን ሰዎች ሲሰጠን አላማ አለው ብለናል። ዓላማው ደግሞ እነዚህን ሰዎች እነዚህ ሰዎች ቅዱሳንን ለአገልግሎት ማነሳሳት ለአገልግሎት ማብቃት ነው ብለናል። ለአገልግሎት እንድንበቃ ደግሞ የእግዚአብሔር ልጅ በማመንና በማወቅ እናድጋለን። ማደግ ይገባናል። እንደገና ደግሞ ከሕፃንነት ወጥተን ወደ ሙሉ ሰውነት ማደግ ይኖርብናል ብለናል። በእውነትና በፍቅር ማደግ አለብን ብለናል። ክርስቶስ ኢየሱስ ጌታችን ተመልክተን በነገር ሁሉ ራስ ወደ ሆነ ወደ እሱ ማደግ አለብን ብለን ባለፈው ተነጋግረን ነበር። ይሄ ነው የእግዚአብሔር ዓላማ እግዚአብሔር ዓላማ ጸጋን ሲሰጥ ሰዎችን ሲሰጥ፣ ወደዚህ ሁሉ ሙላት እንድንደርስ ነውና ይሄን እያየን ነበረ። ስለዚህ ወደዚህ ሙላት መድረስ ካለብን፣ አህዛብ ወደዚህ ሙላት የምንሄድ ሰዎች አህዛብ በሚመላለሱበት መመላለስ መመላለስ የለባችሁም ይላል ጳውሎስ። አህዛብ በሚመላለሱበት አይነት መመላለስ መመላለስ የለባችሁ። እነሱ እንዴት ነው የሚመላለሱ ከተባለ፣ እነሱ በከንቱ አእምሮ ይመላለሳሉ። በተበላሽ አስተሳሰብ ይመላለሳሉ በከንቱ አእምሮ ይመላለሳሉ ብሎ ይናገራል። ከንቱ አእምሮ ማለት የተበላሸ አስተሳሰብ፣ ትክክል ያልሆነ አስተሳሰብ ማለት ነው። በዚህ አይነት መመላለስ እናንተ ልትመላለሱ አይገባም ብሎ ነው የሚመክራቸው። አሁን እናንተ የሚለውን እንተውና በዚች ባለችን አጭር ጊዜ የአሕዛብን ጉዳይ እንመልከት። ለምንድን ነው አሕዛብ ምሳሌ የሆነ የተነገሩት እነሱ በሚሄዱበት መንገድ እንዳይሄዱ እነሱ በሚመላለሱበት መመላለስ እንዳይመላለሱ የተናገረው አሕዛብ ምን አይነት ናቸው ካልን አሁን እንዳልኳቸው አሕዛብ የሚመላለሱት በከንቱ ምንድን ነው አእምሮ ነው የሚመላለሱት፣ ወይም ደግሞ በተበላሽ አመለካከት፣ ትክክል ባልሆነ አስተሳሰብ ነው የሚመላለሱት። ስለዚህ በዚህ እንዳትመላለሱ ይላል። የእነሱ ይሄ ነው ችግራቸው። ትክክል ያልሆነ አስተሳሰብ፣ የተበላሸ አስተሳሰብ፣ ከንቱ አምሮ መቼም የከንቱ ነገር ውጤት ከንቱ ነው። የከንቱ ነገር ውጤት ምንድ ነው? ከንቱ ነው የሚሆነው። መዝሙረኛው ሰለሞን ሲናገር ከንቱ ይላል፣ ከንቱ ይላል እንደገና፣ የከንቱ ከንቱ ይላል፣ ይቀጥልና ደግሞ ሁሉ ከንቱ ይላል። ከንቱን ከንቱ ከንቱን ከንቱ እያደረገው ነው የሚሄደው ከንቱ ከንቱ ክፍሉን አውታችሁ መክብ ምዕራፍ አንድ ቁጥር አንድ እና ሁለት ብናነብ ከንቱ ከንቱ፣ የከንቱ ከንቱ፣ ሁሉ ከንቱ። ስለዚህ የከንቱ ነገር ውጤት ተያይዞ ከንቱ ነው። ይህ ማለት ሰለሞን ሲዘምር ምን ማለት ነው? እግዚአብሔር የሌለበት ሕይወት ከንቱ ነው ነው የሚለው። በአጠቃላይ እግዚአብሔር የሌለበት ሕይወት እግዚአብሔር የሌለበት ማንኛውም ነገር ከንቱ ነው፣ ንፋስንም እንደመጨበጥ ነው እያለ ይናገራል። ስለዚህ የአሕዛብ መመላለስ ከንቱ በሆነ አእምሮ መመላለስ ነበረ። ከንቱ አእምሮ ትክክል ያልሆነ አስተሳሰብ፣ የተበላሸ አስተሳሰብ ማለት ነው። የነገር ሁሉ መበላሸት የሚጀምረው ከአስተሳሰብ ነው። ወገኖቼ፣ የነገር ሁሉ መበላሸት ከአስተሳሰብ ይጀምራል። አስተሳሰብ ከተበላሸ ሊቃና የሚችል ንግግር የለም። ሊቃና የሚችል አደራረግ የለም። ሊቃና የሚችል አረማመድ የለም። ሊቃና የሚችል ምንም አይነት ነገር የለም። አስተሳሰብ ዋነኛ ነገር ነው። ሀሳብ ከተበላሸ በጣም በጣም አስቸጋሪ ነው። ሁሉ ነገር ነው የሚበላሸው። ስለዚህ የነገሮች ሁሉ ብልሽት ከየት ነው የሚነሳው? ከአስተሳሰባችን ነው የሚነሳው። ምክንያቱም ሰው የሚያስበውን እሱን ነው የሚያደርገው፣ የሚያስበውን እሱን ነው የሚሆነው። አስቦ ይናገራል፣ አስቦ ይሄዳል፣ አስቦ ይፈጽማል። ይሄ የሀሳባችን ውጤቶች ናቸው። ሁሉም ነገር ጳውሎስ ሕዋን ያሳታትን ተንኮለኛውን እባብ ሁልጊዜ ይሰገዋል። ስለዚህ ለቆሮንቶስ ሰዎች ሕዋንን በተንኮሉ እንዳሳታት ይላል ሀሳባችሁን በማበላሸት ይልና ከክርስቶስ ቅንዓትና ንጽህና እንዳያጎላችሁ ብዬ እሰጋለሁ ይላል። ከክርስቶስ ቅንዓት ከክርስቶስ ንጽህና እንዳያጎላችሁ ብዬ እሰጋለሁ። ይሄን ሊያደርግ የሚችለው ሀሳባችሁን በማበላሸት ነው ብሎ ጳውሎስ ይናገራል። ስለዚህ የሐሳብ መበላሸት በጣም በጣም ከባድ ነገር ነው እና እነዚህ አህዛብ በጣም ትልቁ ችግራቸው የሐሳባቸው መበላሸት ነው። ከንቱ የሆነ አእምሮ ነበራቸው። የማያስተውል የማያስብ አእምሮ ነበራቸው። መጽሐፍ ቅዱስ ሲናገር የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ፣ ይላል። በልባችሁ መታደስ ተለወጡ እንጂ በአስተሳሰባችሁ በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ፣ ይላል። የእግዚአብሔር ፈቃድ ምን እንደሆነ እንድታውቁ። የእግዚአብሔር ፈቃድ ምንድን ነው? ይላል መልካም የሆነውን የእግዚአብሔር ፈቃድ፣ ደግሞ ፍጹም የሆነውን የእግዚአብሔር ፈቃድ፣ ደግሞም ደስ የሚያሰኘውን የእግዚአብሔር ፈቃድ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ። ይሄ የከንቱን ዓለም በከንቱ አስተሳሰብ ውስጥ ያለውን ዓለም አትምሰሉ፣ ግን ተለወጡ። ማወቅ ካስፈለገ ከንቱ አስተሳሰብ ላይ ያለ በከንቱ አእምሮ የሚሄድ ሰው የእግዚአብሔርን ፈቃድ ሊያውቀው አይችልም። የእግዚአብሔርን ፈቃድ ሊያገኘው አይችልም። ስለዚህ ደስ የሚያሰኘውን ፍጹም የሆነውን መልካም የሆነውን የእግዚአብሔርን ፈቃድ ተረድቶ በዚህ ደስ በሚያሰኝ በእግዚአብሔር ፈቃድ ውስጥ ለመኖር መለወጥ ያስፈልጋል። የአእምሮ ለውጥ ያስፈልጋል። ከንቱ አእምሮ ይሄን ሊያደርገው አይችልም አይችልም። ስለዚህ አሕዛብ በከንቱ አእምሮ፣ በተበላሸ በከንቱ አስተሳሰብ፣ በከንቱ አእምሮ ይመላለሱ ነበር። እግዚአብሔር የሌለበት ሕይወት ማለት ነው። በአጠቃላይ ስና እግዚአብሔር በሌለበት ሕይወት ይመላለሱ ነበር። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ምክሩ ግሩም ነው እና እነኚህ የኢፌሱን አማኞች ይሄን ነው የሚመክራቸው። እነኚህ ሰዎች ባህርይ ይሄ ነው። እነኚህ ሰዎች ህይወት ይሄ ነው። እነኚህ ሰዎች ኑሮ ይሄ ነው ይላል። በከንቱ አምሮ የሚሄድ ሰው የድንዛዜ መጠኑ እየጨመረ እየጨመረ እየጨመረ እየጨመረ ይሄዳል። ስለዚህ ያለ ህሊና ወቀሳ ክፋት ሁሉ ማድረግ አይከለከልም፣ ለማድረግ አይከለከልም። ያለ ህሊና ወቀሳ የፈለገውን እያደረገ ይመላለሳል ይኖራል። ነኚህ በከንቱ አእምሮ የሚመላለሱ ሰዎች ነገራቸው ሁሉ እየጨመረ ነው የሚሄደውን። አእምሮአቸው ከንቱ ነው። እንደገና ደግሞ ጨለማ በሕይወታቸው አለ። ጨለማ እየሎባቸዋል፣ መደንዘዝ በዚህ ባነበብኩላችሁ ክፍል ላይ እነርሱም ባለማወቃቸው ጠንቅ፣ በልባቸውም ደንዳናነት ጠንቅ ልቦናቸው ምን አለ ይላል ጨለመ ልቦናቸው ሀሳባቸው ጨለመ ይላል ስለዚህ መልካም የሆነው ነገር አይታያቸው ፍጹም የሆነው ነገር አይታያቸውም። ደስ የሚያሰኘው የእግዚአብሔር የሆነው ነገር አይታያቸውም። ልቦናቸው ደንድኗል ጨልሟል ብሎ ነው የሚናገረው ለዚህ ደግሞ ሁለት ምክንያቶች አሉ ሁለት ጠንቅ የተባሉ ነገሮች አሉ ጠንቅ ጠንቅ የሚያውቅ ሰዋለ ጠንቅ ምንድን ነው የሀገራችን ሰው የሆነ ነገር ውስጥ ሲገባ የሆነ ሰው ጋር የሆነ ግጭት ውስጥ ሲገባ ጠንቀኛ ይላል። ጠንቀኛ ብሎ ተናገረ ማለት ምን ማለት መሰላችሁ? የሆነ አክሽን ሊወስድ ብሎ በጣም አምሮ ተለውጦበት በኋላ ደግሞ እግዚአብሔር ረድቶት ያን አክሽን ሊወስድ ያለውን አክሽን ሲተው ጠንቀኛ ብሎ ይሄዳል። በቀላሉ ስንተረጉሞ ምክንያት ማለት ይመስላል ጠንቅ የሚለው ምክንያት ማለት ይመስላል ነገር ግን ከባድ አባባል ነው በጣም ከበድ ያለ ነገር ማለት ነው አንድን ነገር ለማድረግ የሚገፋፋ የሚያነሳሳ ወደ አንድ ክፉ ነገር ውስጥ የሚከት ሰበብ ማለት ነው ጠንቅ ማለት ስለዚህ አሕዛብ ጠንቅ የሆነባቸው ነገር ምንድን ነው አለማወቅ የሚባል ጠንቅ አለ አለማወቅ ይሄ አለማወቅ ማለት አለመማር ማለት አይደለም። በዚህ ኮንቴክስት አገላለጽ ይሄ አለማወቅ ማለት መተው ማለት ነው። እያወቁ ነው የሚተውት እግዚአብሔር፣ እያወቁት ነው የሚተውት ጀስት ኢግኖር ማድረግ ማለት ነው። ኢግኖር ማድረግ ማለት ነው እግዚአብሔርን። እንዴት አድርገው ካላችሁኝ እናየዋለን። ወረድ ብለን ማየት የምንችልበት ሀሳብ አነሳለሁ። ስለዚህ አንደኛው ችግራቸው ያለማወቅ እግዚአብሔርን መተው እግዚአብሔርን መተው ሸል ማለት ምክንያቱም ከአእምሯቸው መበላሸት የተነሳ ከልቦናቸው መጨለም የተነሳ እግዚአብሔርን ማየት አለመቻላቸው ነው። አንዱ ጠንቅ የሆነባቸው ነገር ይሄ ነው። ጠንቅ ከባድ ነገር ነው ወገኖቼ። ሌላው ደግሞ የልባቸው መደንደን ጠንቅ ነው። የልብ መደንደን ከሚሰሙት ነገር ከሚያዩት ነገር የተነሳ መመለስ አለመቻል፣ መስማት አለመቻል፣ እሺ ማለት አለመቻል፣ ፈቃዳቸውን አለመስጠት፣ ይሄ የልብ መደንደን ማለት ይሄ ነው። ስለዚህ ልቡ የደነደነበት ሰው ዓይኑን ጨፍኖ ጆሮውን ዘግቶ ዝም ብሎ ነው የሚሄደው። የሚነገረውን አይሰማም፣ ሚያየውን አይቀበልም፣ የሚሆነውን እውነት አይቀበልም። የራሱ የሆነ እይታ አለው፣ የራሱ የሆነ አስተሳሰብ አለው። ልቡ ጨልሟል፣ አስተሳሰቡ ጨልሟል። በራሱ አስተሳሰብ ብቻ የሚሄድ ሰው ይሆናል። ስለዚህ እነዚህ የአሕዛብ ይሄ ችግር ነው የነበረባቸው በእነኚህ ጠንኮች ምክንያት ልባቸው ምን ብሏል? ጨልሟል፣ ደንድኗል፣ ደንድኗል፣ ጨልማ ይሎባቸዋል። ስለዚህ እግዚአብሔርን አያውቁም። እግዚአብሔርን ማያውቁት አያውቁ ማለት ትተውታል። በቃ ይግኖር አድርገውታል። እግዚአብሔር የሚታወቅ አምላክ ነው። እግዚአብሔር ራሱን የገለጠ አምላክ ነው። የሚገልጥ ብቻ አይደለም፣ እግዚአብሔር የገለጠ አምላክ ነው። ክብር ለስሙ ይሁን። እግዚአብሔር ራሱን የደበቀ አምላክ አይደለም። ራሱን የገለጠ ሊታወቅ የሚገባው አምላክ ነው። እግዚአብሔር ራሱን የገለጠባቸው መንገዶች አሉት። መጽሐፍ ቅዱስ አስተማሪዎች እንደሚናገሩት እግዚአብሔር ራሱን የገለጠበት የመጀመሪያው መንገድ አጠቃላይ መገለጥ ይባላል። በአጠቃላይ መገለጥ ለፍጥረት ሁሉ፣ ለማንኛውም ሰው ለሚያምን፣ ለማያምን ግን ለሚያስተውል፣ እግዚአብሔርን ለሚፈልግ ሰው እግዚአብሔር ራሱን የገለጠ አምላክ ነው። ክብር ለእግዚአብሔር ይሁን። ባጠቃላይ መገለጥ እግዚአብሔር ራሱን ገልጧል። ባጠቃላይ መገለጥ ስንል በታሪክ ውስጥ እግዚአብሔር ራሱን የገለጠ አምላክ ነው። የመጀመሪያው እግዚአብሔር ራሱን የገለጠበት መንገድ አጠቃላይ መገለጥ ይባላል። እሱም ደግሞ በፍጥረቱና በታሪክ እግዚአብሔር ራሱን የገለጠ አምላክ ነው። ስለዚህ በታሪክ ራሱን ገልጧል። ለዚህ ነው የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የአባቶቻችን አምላክ ብለን የምንጠራው። በነኚ ትውልዶች መካከል ራሱን የገለጠ አምላክ ስራ የሰራ አምላክ ታሪክ ያለው አምላክ ስሙ የተባረከ ይሁን። በዘመናት ሁሉ ታሪክ አለው። እግዚአብሔር ከዚህ በታሪክ ራሱን የገለጠ ነው። መጽሐፍ ቅዱሳችን ስናነብ እግዚአብሔር በትውልዱ ሁሉ የነበረ የሚሰራ አምላክ ነው። ከትውልድ ትውልድ ነበር የሚል ታሪክ አለ። እግዚአብሔር እንዲህ አድርጓል የሚል ታሪክ አለ። በሐዋርያ ሥራ ምዕራፍ 14 ቁጥር 17 ላይ እንዲህ የሚል ቃል እናገኛለን። ከዚህም ሁሉ ጋር መልካም ሥራ እየሰራ ከሰማይ ዝናብን ፍሬ የምናይባቸው የሚሆንባቸውንም ወራት ሲሰጠን፣ ልባችንን በመብልና በደስታ ሲሞላው ራሱን ያለ ምስክርነት አልተወም ይላል። ይህን ክፍል ታስታውሳላችሁ። ምዕራፍ 17 ጳውሎስና በርናባስ ድንቅና ታምራት እያደረጉ በተንቀሳቀሱበት ጊዜ በአሕዛብ መኩራቦች መካከል ገብተው እየሰበኩ በነበሩበት ጊዜ አንድ ከናቱ ማህፀን ጀምሮ እግሩ የሰለለ ሽባ የነበረ ሰው ነበረ ይላል። ያ ሰው እነ ጳውሎስ ሲያስተምሩ ቁጭ ብሎ ይሰማ ነበር እና ጳውሎስ ሲመለከተው በመንፈሱ ነው ሲያየው ያ ሰው እምነት ውስጧል በጣም የእግዚአብሔርን ቃል ይሰማል፣ እምነት ውስጡ ገብቷል። ስለዚህ ጳውሎስ እንዲህ አለው ተነስና በእግርህ ቁም ብሎ ተናገረ። ያ ሰው ተነስቶ በእግሩ በቆመ ጊዜ በዛ የነበሩ ሰዎች ምንድን ያሉት አማልክት ሰው ሆነው በእኛ መካከል መጥተዋል አሉ። ሰው ሆነው በእኛ መካከል መጥተዋል አሉ። ከአማልክቶቻቸው መካከል ስም ሰጥቷቸው ከሌና ከሌ፣ ከሌና ከሌ ብለው ስም አወጡላቸው። ከዛ በኋላ ሊሰውላቸው መስዋዕት አመጡ። አክሊል ሊያደርጉላቸው የአበባ ጉንጉን አመጡ ይላል እነኚህ የእግዚአብሔር ሰዎች ግን ልብሳቸውን አውልቀው እየጮሁ ወደ ሕዝብ ወጡና እናንተ ሰዎች እኛኮ ወንጌል የምንሰብከው እናንተ በመካከላችሁ ወንጌል የምንሰብከው እናንተ ከዚህ አይነት ከንቱ አምልኮ እንድትወጡ ነው አሏቸው። እኛኮ እንደ እናንተ ሰዎች ነን፣ ወንጌል የምንሰብከው እናንተን፣ እናንተ ከዚህ ከንቱ ከሆነ አምልኳችሁ ልናወጣ ነው ብለው ከነገሯቸው በኋላ የተናገሩት ቃል ነው። ይህ እግዚአብሔር እኮ ይህ አይደለም እግዚአብሔር እኮ ብለው የእግዚአብሔርን ድንቅ ስራ ነገሯቸው። ከሰማይ ዝናብን ሁል ጊዜ የሚሰጥ ዝናብ ቆሞባቸው አያውቅም። ዝናብ ሁል ጊዜ ታገኛላችሁ። በየዘመናቱ ደግሞ በልካም ወራቶች አሉ። ፍሬያማ የሆኑ ወራቶች አሉ። ፍሬ የሚሰጧችሁ ምርት የምታመርቱባቸው ወራቶች አሉ። ዝናብ ይመጣል፣ ዝናብ ይዘንባል። የፍሬ ወራቶች ይመላለሳሉ። በጋ ይሄዳል፣ ክረምት ይመጣል። ክረምት ይሄድናል፣ በጋ ይመለሳል። እንዲህ አይነት ራቶች ይመላለሳሉ። ስለዚህ ከእግዚአብሔር በረከት እየበላንና ደስ እያለን የምንኖር ሰዎች ነን። እግዚአብሔር እኮ ለእግዚአብሔር ምስክሮች ነን። በየዘመናቱ ምስክር አለው እግዚአብሔር ያለ ምስክርነት ራሱን አልተውም ብለው ይነግሯቸዋል። ክብር ለጌታ ይሁን። ስለዚህ እግዚአብሔር በታሪክ ራሱን ምን ያለ አምላክ ነው? የገለጠ አምላክ ነው። የጌታ ስሙ ብሩክ ይሁን በመዝሙር 19 ከአንድ እስከ አራት ሁላችን ሁልጊዜ ጊዜ የምናውቀው ቃል ነው ይሄ። በፍጥረት ደግሞ ራሱን የገለጠ አምላክ ነው። በፍጥረቱ እግዚአብሔር ራሱን የገለጠ አምላክ ነው። ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይ ጠፈር የእጁን ስራ ያወራሉ ይላል። ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይ ጠፈርም የእጁን ስራ ያወራሉ ይሄ የተንጣለለ ሰማይ ምናየው ሰማይ ሞገሳም የሆነ ሰማይ የእግዚአብሔርን ክብር ይናገራል። ሞገሴ እግዚአብሔር ነው ይላል እንዲህ የሰራኝ እግዚአብሔር ነው ይላል ይናገራል። እንዲህ ይላል ደግሞ ቁጥር ሁለት ላይ ቀን ለቀን ቀን ለቀን ነገርን ታወጣለች ሌሊትም ለሌሊት እውቀትን ትናገራለች ይላል። አንዱ ቀን ለሌላው ቀን አንዱ ሌሊት ለሌላው ሌሊት ይነግረዋል ይነጋገራሉ ምንን ይነጋገራሉ? እነጋገራሉ እግዚአብሔርን ስራ ይነጋገራሉ። ነገራቸውን፣ ሥራቸውን፣ የእግዚአብሔር ስራቸውን፣ የእግዚአብሔርነታቸውን ይነጋገራሉ። ሰኞ ማክሰኞን ከየት ነህ ቢለው ከእግዚአብሔር ነኝ ይለዋል። ማክሰኞ ሮብን ከየት ነህ ሲለው እግዚአብሔር ነኝን ይለዋል። ለዚህ ቀኑ ለቀኑ የእግዚአብሔር ስራ መሆኑን ይነግረዋል ይነጋገራሉ። እነሱ እርስ በርሳቸው አንዱ ቀን ለሌላው ቀን እንዲህ ይለዋል ብሎ ይነግረናል። ቁጥር ሶስት ላይ ነገር የለም። ይህን በደንብ ስሙልኝ። ነገር የለም፣ መናገርም የለም፣ ድምፃቸውም አይሰማም። ድምፃቸውም ወደ ምድር ሁሉ፣ ቃላቸውም እስከ ዓለም ዳርቻ ወጣ ይላል። የሚጋጭ የሚመስል ሐሳብ ነው የሚናገረው። ነገር የለም፣ መናገር የለም፣ ድምፃቸውም አይሰማም ይልና ነገር ግን ድምፃቸው ወደ ምድር ሁሉ ቃላቸውም እስከ ዓለም ዳርቻ ወጣ። የሚረብሽ ድምፅ የላቸው፣ የሚጮህ ድምፅ የላቸውም። አሎ ብለው አይነግሩንም። ስማ ስማ ስማ ብለው አይነግሩንም። ጸጥ ብለው ግን የእግዚአብሔርን ክብር ይናገራሉ። ክብር ለጌታ ይሁን። የእግዚአብሔርን ታላቅነት ይናገራሉ። ጸጥ ብለው ጋራው ይናገራል። ሸንተረሩ ይናገራል። ሰማያት ይናገራሉ። የተዋበ ምድርና ሰማይ እግዚአብሔርን ይናገራሉ ሳይረብሹ ሳይጮኹ ድምፅ ሳይኖራቸው ግን እስከ ዓለም ዳርቻ ድረስ በእግዚአብሔር ተሰራን ይላሉ። የእኔ ነው የሚል የለም። አንድ ተራራ ላይ ይሄ ተራራ እንዲ እንዲሆን ይህን ድንጋይ ያስቀመጥኩ እኔ ነኝ የሚል ማንም የለም፣ ማንም የለም። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ እንዲህ የተገለጠ እግዚአብሔር ፍጥረት ሁሉ ሊያውቀው የሚገባ እግዚአብሔር ነው። ግን ሰው ይህን እያየ እግዚአብሔርን ኢግኖር ያደርገዋል። ካለማወቃቸው ጠንቅ የሚለው ይህንን ነው። ይህን ከልቦናቸው መጨለም የተነሳ ይህን የተገለጠ እግዚአብሔር የማያስተውሉ እውቀት ያጡ ሰዎች ናቸው ብሎ ይናገራል። ትጨምርላችሁ በሮሜ ሰፋ ያለ ክፍል ሮሜ ምዕራፍ አንድ ከቁጥር 19 እስከ 25 ያለው ክፍል ደግሞ በአስደናቂ ሁኔታ ይህን ሐሳብ ይነግረናል። ሮሜ ምዕራፍ 1 ቁጥር 19 እስከ 25፣ እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና ይላል። ግልጥ ነው፣ እግዚአብሔር የገለጠላቸው በእነሱ ዘንድ ያለው ስለ እግዚአብሔር ሊታወቅ የሚገባው ነገር ምንድን ነው? ግልጥ ነው ይልና፣ ምንድን ነው እሱ ግልጥ የሆነው? ሲያብራራው የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና። የዘላለም ኃይሉ አምላክነቱ በፈጠራቸው ፍጥረቶቹ ላይ ግልጽ ሆኖ ምን ይላል ይታያልና፣ ይላል ይታያልና። ስለዚህ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙበት አጡ። ያላመሰገኑት ያላከበሩት እነሱ ናቸው እንጂ እግዚአብሔር ግልጹ ነው፣ እየታየ ነው ያለው፣ በፍጥረቱ በሰራው በስራው ይታያል። ግን ባያመሰግኑት እነሱ ባያውቁትም ላለማወቃቸው ምክንያት የላቸው ምክንያት አጡ ምክንያት የላቸውም። የዘላለም ኃይሉ አምላክነቱ ግልጽ ሆኖ ይታያል ግልጽ ሆኖ ይታያል። እነሱ ግን የሚገባውን ክብር አልሰጡትም፣ አላመሰገኑትም ይላል። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውነው ልቦናቸው ጨለመ። እግዚአብሔር ለማወቅ ባልፈለጉት ምጥር በተዉት ቁጥር ቸል ባሉት ቁጥር ምን እየሆኑ መጡ? ሐሳባቸው እየተበላሸ ቅድም እንዳየናቸው በኤፌሶን ላይ እንደተባለው በዚህ በሮሜም ላይ ያለው እሱ ነው። ከንቱ እየሆኑ ልባቸው እየጨለመ መጣ። የሕይወት ጨለማ ውስጥ እየገቡ መጡ። መንፈሳዊ መረዳትን እያጡ እንደመጡ ይነግረናል። ስለዚህ ጥበበኞችን ሲሉ ደንቆሮዎች ሆኑ። ጥበበኞችን ይላሉ ግን ደንቆሮዎች ሆነዋል። የሚታወቀውን የተገለጠውን የማያውቅ ግን ጥበበኛ ነኝ የሚል በጣም ሞኝ የሆነ ሰው ነው። የማይጠፋውንም የእግዚአብሔርን እንክኑ በሚጠፋ ሰውና በወፎች አራት እግርን ባላቸው በሚንቀሳቀሰው መልክ መስለው ለወጡ ከንቱ አምልኮ ውስጥ ገቡ ማለት ነው። ስለዚህ እርስ በእርሳቸው ስጋቸውን ሊያዋረዱ እግዚአብሔርን በልባቸው ፍትወት ወደ ርኩሰት አሳልፎ ሰጣቸው። ይህም እግዚአብሔርን የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪም ፋንታ የተፈጠረውን ስላመለኩ እና ስላገለገሉ ነው። እርሱ ለዘላለም የተባረከ አምላክ ነው። እግዚአብሔር ይባረክ። ሰዎች ባያከብሩትም፣ ባያመልኩትም፣ ባያመሰግኑትም እርሱ ግን ምንድን ነው ለዘላለም የተባረከ አምላክ ነው። መዝሙረኛው ምን ብሎ ይናገራል በሌላ ስፍራ ላይ ፍጥረቶችህ ያመሰግ የእጅህ ስራዎች ያመሰግኑሃል ይላል። የእጅህ ስራዎች ያመሰግኑሃል። ሰዎች እንዲህ ቢሆኑ እንኳን ቢጨልምባቸው፣ ከንቱ አስተሳሰብ ውስጥ ቢገቡ፣ ከንቱ አስተሳሰብ የተነሳ የማይገባቸውን አምልኮ ቢያመልኩ፣ ለማይገባው አምልኮ ቢሰጡም እንኳን እግዚአብሔርም ግን ፍጥረቱ ያመሰግነዋል። ሰማያት አይክዱትም፣ አይክዱትም። የሰማይ ጠፈራት አይክዱትም። ቀናት አይክዱት ለሊቶች አይክዱትም። ታራ፣ ጋራ፣ ሸንተረር አይክደውም። እግዚአብሔር ለዘላለም የተመሰገነ ነው ማለት ምን ማለት ነው? እነኚህ የማይለወጡ ስራዎቹ ለዘላለም ያመሰግኑታል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ስለዚህ እነኚህ ሰዎች ያለባቸው ችግር እንዲህ ነበረ። እግዚአብሔር የተገለጠ ሆኖ ሳለ፣ እግዚአብሔር ራሱን ያልደበቀ አምላክ ሆኖ ሳለ ነገር ግን እንደ አምላክነቱ ሊያመልኩት ሊያመሰግኑት ያልወደዱ ናቸው። ያለማወቅ ጠንቅ ማለት ይሄ ነው። የተገለጠውን እሺ ያለ ማለት፣ ለተገለጠው አሜን ያለ ማለት ችግር ነበረባቸው እና ይህንን ነው የሚነግረን። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ ወገኖች ሆይ እነኝህ ሰዎች የማይገባ አምልኮ ውስጥ ገቡ። የማይገባ አምልኮ ውስጥ ሲገቡ ለራሳቸው ፍላጎት፣ ለራሳቸው ምኞት አልፈው ተሰጡ። ለኃጢአታቸው ውጤት አልፈው ተሰጡ። የሮሜን መጽሐፍ እያነበባችሁ ስትሄዱ እግዚአብሔርን ለማወቅ ባልወደዱ መጠን ለከንቱ አእምሮ የማይገባቸውን ያደርጉ ዘንድ ለማይገባ አእምሮ ምን አደረጋቸው ይላል፣ አሳልፎ ሰጣቸው ይላል። እግዚአብሔር አሳልፎ ሰጣቸው ማለት ለእነሱ ፍላጎት በእነሱ መሻት እንዲሄዱ ተዋቸው ማለት ነው። የተዉት እግዚአብሔር እነሱ ደግሞ የሚፈልጉትን መንገድ እንዲሄዱ ለቀቃቸው ሄዱ። ስለዚህ በኃጢአት መንገድ ሄዱ። በኃጢአት መንገድ የሚሄድ ሰው ሁል ጊዜ የኃጢአትን ውጤት ይቀበላል። ለኃጢአታቸው ውጤት አልፈው ተሰጡ። እዚያ በኋላ የሚሰቀጥጥ ነገሮች፣ የማይገባቸውን ወንዶች ለነሱ የማይገባውን፣ ሴቶች ለነሱ የማይገባውን እጅግ በጣም ነውር የሆነውን ነገር ማድረግ ጀመሩ። ለምን? እግዚአብሔርን ማምለክ ስላልፈለጉ፣ እግዚአብሔርን ማወቅ ስላልፈለጉ፣ ለዚህ ምኞታቸው አልፈው ስለተሰጡ ለኃጢአት ውጤቶች ተጋር ተላልፈው እንደተሰጡ መጽሐፍ ቅዱስ ይነግረናል። ስለዚህ እንደዚህ አይነት ሰዎች ናቸው እነኚህ። በከንቱ አእምሮ የሚመላለሱ ሰዎች ችግራቸው ይሄ ነው ብሎ ነው የሚናገረው። ክብር ለጌታ ለእግዚአብሔር ይሁን። ሰው ለሚያመልከው ከእግዚአብሔር በላይ ከእግዚአብሔር ብልጫ ለሰጠው ነገር ሁሉ ሁልጊዜ ይንበረከካል፣ ሁልጊዜ ይንበረከካል ይህ በጣም ልብ ልንለው የሚገባ ነገር ነው። ሁል ጊዜ ይንበረካከል ስላችሁ እንደ ጉልበታችን ተንበርኮ እናመልከዋለን ማለት ሳይሆን ከእግዚአብሔር አስበልጠን እኛ ከፍ ላረግነው ወይም ላስቀመጥነው ነገር ሁልጊዜ ጊዜ አምላኪዎች ነን፣ አምላኪዎች ነን። የግል ጉዳያችን ቢሆን፣ የእውቀት ጉዳይ ቢሆን፣ የገንዘብ ጉዳይ ቢሆን፣ ወገንተኝነት ቢሆን፣ አሁን አሁን በምድራችን እንደምናየው ይሄ ዘረኝነቱ ቢሆን በጣም በጣም አስቸጋሪ ነው። ስለዚህ ጠንቀቅ ማለት በጣም ያስፈልጋል። እግዚአብሔርን የሚነካ ነገር ወደ ሕይወታችን ሲመጣ ወደ ዘመናችን ሲመጣ እግዚአብሔርን የሚነካ እግዚአብሔርን የሚሸፍን ነገር ሲመጣ ቶሎ ብሎ መንቃት በጣም አስፈላጊ ነገር ነው ማለት ነው። ክብር ለእግዚአብሔር ይሁን። ሌላው ሁለተኛው እግዚአብሔር ራሱን የገለጠበት መንገድ ደግሞ ልዩ መገለጥ የምንለው ነው። ይሄ ልዩ መገለጥ ደግሞ በክርስቶስና በመጽሐፍ ቅዱስ ውስጥ እግዚአብሔር ራሱን የገለጠበት መንገድ ነው። ይሄ ልዩ መገለጥ ነው። ስለዚህ እግዚአብሔር ራሱን የገለጠ አምላክ ነው። ይሄ ልዩ መገለጥ በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየ አንድስ እንኳ የለም፣ በአባቱ ቅፍ ያለ አንድ ልጁ እርሱ ምን አለው ይላል፣ ተረከው ይላል እግዚአብሔርን አይቸዋለሁ የሚል የለም። ቅድም አይተናል፣ በፍጥረቱ አይተነዋል። ተራራውን አይተን እግዚአብሔር እንደሰራው እግዚአብሔር እንዳለ እናምናለን። ምን አለን? ተፈጥሮንና እና የእግዚአብሔር ስራዎች ናቸው። እግዚአብሔር አለ እንላለን። ምልክቶች ናቸው፣ የእግዚአብሔር ስራ ምልክቶች፣ የእግዚአብሔር ክብር ምልክቶች፣ የአምላክነቱ ምልክቶች ናቸው። ቅድም እንዳነበብ ነው። አሁን ግን ልጁ ክርስቶስ ኢየሱስ ስጋ ለበሰና ወደዚህ ዓለም ብርሃን ሆኖ መጣ። ስለዚህ እግዚአብሔርን ተረከው። ጌታ ኢየሱስ ክርስቶስን ባስተምሮ ውስጥ አብን እኔን ያየ አብን አየ ይል ነበር። እኔን ያየ አብን አየ፣ እኔና አብ አንድ ነን እያለ ይናገር ነበር። ዮሐንስም ይሄን ነው የሚነግረን። እግዚአብሔርን አይቻለ የሚል ማንም የለም። አንድ ልጁ ግን አሁን መጣና አብን ተረከው፣ በፊታችን ገለጠው ማለት ነው። ትረካ ታውቃላችሁ። አንድ መጽሐፍ የሚያነብ ሰው ያን መጽሐፍ ሲያነብልን ተረከልን እንላለን። እና እግዚአብሔርን ተረከልን፣ አስነበበን። እግዚአብሔር ምን እንደሚመስል በባህሪው ምን እንደሚመስል፣ በፍቅሩ ምን እንደሚመስል በመጽሐፍ የምናነበውም አለ። ሌላው ደግሞ ክርስቶስ እንዲሁ በጣም አብዝቶ በመካከላችን እንደገለጠው ነው ዮሐንስ የሚናገረው። ስለዚህ በአባቱ እቅፍ ያለ አንድ ልጅ እርሱ ተረከው ብሎ ይናገራል። በዕብራውያን ምዕራፍ አንድ ቁጥር አንድና ሁለት ላይም ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሯል ይላል። አባቶቻችን እግዚአብሔር ከጥንት የተናገረበት መንገድ አለ። እሱም በነቢያት በኩል ይናገር ነበረ። ነገር ግን ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። እግዚአብሔር አምላክ በዚህ ዘመን መጨረሻ በአዲስ ኪዳን ነቢያትን ሳይሆን የላከው ሌላ ሌላ አገልጋዮች ሳይሆን የላከው አገልጋዮች ሁሉ ማለት አይደለም፣ ግን ኢየሱስ ክርስቶስን ልኮ ለኛ ተናገረን፣ በልጁ ተናገረን። ስለዚህ ልጁ የእግዚአብሔር ምንድን ነው? መገለጥ ነው። ባለፈው ጊዜ በነበረን ፕሮግራም ይህን በደንብ አይተናል። የመገለጥ ሁሉ ትልቁ መገለጥ ክርስቶስ ነው ብለናል። ክርስቶስ ነው። ስለዚህ ይሄ ጌታ እግዚአብሔር ራሱን የገለጠበት ጌታ ነው። ትልቅ መገለጥ ነው። የእግዚአብሔር ስም የተባረከ ነው። ስለዚህ እግዚአብሔር በእነኚህ መንገዶች ራሱን የገለጠ አምላክ ነው። መጽሐፍ ቅዱሳችን ስናነብም የእግዚአብሔርን ማንነት የሚነግሩን እግዚአብሔር ፊዚካሌ ፊዚካሌ ሰው መስሎ የተገለጠባቸው በተለያየ አይነት ራሱን የገለጠባቸውን ነገሮች እናያለን ለምሳሌ በዘፍጥረት ምዕራፍ 28 ቁጥር 12 ስንመለከት ያዕቆብ በዛ ስፍራ ሆኖ ህልም እንዳለመ መጽሐፍ ይነግረናል። ህልም ባለመበት ጊዜ ያየው ነገር ምንድን ነው? ህልም አለመ። እነሆም መሰላል ከምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ፣ እነሆም እግዚአብሔር እግዚአብሔር መልአክ ሲወጣበት፣ ሲወርድበት ነበረ ይልና እነሆም እግዚአብሔር በላይ ቆሞበት ነበር ይላል እግዚአብሔር በላዩ ላይ ቆሞበት ነበር። እንዲህም አለ የአባትህ የአብርሃም አምላክ የይስሐቅም አምላክ እኔ እግዚአብሔር ነኝ። ይህችን አንተ የቆምክባትን ምድር ላንተና ለዘርህ ሰጣለሁ አለኝ ይላል። ይሄ ትልቅ መገለጥ ነው። የእግዚአብሔር መገለጥ በመጽሐፍ ቅዱሳችን ውስጥ የምናገኘው ለያዕቆብ እግዚአብሔር የተገለጠበት መንገድ ነው። መሰላል ዘርግቶ ላይ ከምድር ወደ ሰማይ አደረገና ከዛ ላይ ቁመው እግዚአብሔር ለያዕቆብ ተገለጠለት። እኔ የአባቶችህ የአብርሃም ኢሳቅ ያዕቆብ አምላክ ነኝ ብሎ ተናገረውና ይህችን ምድር ለአንተ ሰጥሃለሁ አልተውህም ብሎ ተናገረው ይላል። የእግዚአብሔር ስም የተባረከ ይሁን። ለሙሴም እግዚአብሔር እንዴ የተገለጠለት በእሳት ቁጥቋጦ ውስጥ እየነደደ ቁጥቋጦ እየነደደ በዛ እየ እና ይሄ ነገር ምንድን ነው ብሎ ሙሴ ልይ ብሎ ጠጋ ሲል እግዚአብሔር የተናገረ ይህኑ ነው። ይህኑ ነው እኔ የአባቶች አምላክ የአብርሃም አምላክ የኢሳቅ አምላክ ነኝ ብሎ ናልካለሁ አለ እና እግዚአብሔር በቁጥቋጦ ተናገረው ይላል። እሳት አንዶ ነው እግዚአብሔር የታየው ማለት ነው። እና እግዚአብሔር እንዲህ እያደረገ ለሰዎች ራሱን የገለጠበት በጣም ብዙ ክፍሎች እናገኛለን መጽሐፍ ቅዱስ ውስጥ። እንግዳ አሁን ወደ አብርሃም ቤት የመጣበትን እናገኛለን። እንዲህ እንዲህ አይነት ነገሮች እናገኛለን። ይሄ ሁሉ መጽሐፍ በእጃቸው እያለ አሕዛብ እግዚአብሔርን ኢግኖር አድርገውታል። ስለዚህ እነሱ የሚመላለሱት በከንቱ አእምሮ ነው ነው የሚለው በከንቱ አእምሮ ነው በከንቱ አእምሮ ነው እና ከዚህ የተነሳ ልቦናቸው ጨለመ። ከነኚህ ጠንቆች ካነበብናቸው ጠንቆች፣ እግዚአብሔርን ካለማወቅ ጠንቅ፣ ከልባቸው መደንደን ጠንቅ የተነሳ ውጤቱ የመጨረሻቸው በከንቱም አእምሮ ከመመላለሳቸው የተነሳ የመጨረሻ ውጤታቸው ልቦናቸው ጨለመ፣ ማስተዋል አጡ። ፈጽሞ በቃ በዙሪያቸው የሚሆነው ነገር ሁሉ አይገባቸውም፣ ማስተዋላቸው ጠፋ። ከዛ ቀጥሎ በጣም ከባድ ነገር ይናገራል። ከእግዚአብሔር ሕይወት ምናሉ አሉ ራቁ ይላል። ከእግዚአብሔር ሕይወት ራቁ እነኚህ ከእግዚአብሔር ሕይወት የራቁ ናቸው። ከዛስ ቀጥሎ ለሴሰኝነት፣ ለክፉ ስራ፣ ቅጥ ለአጣ ኃጢአተኝነት ራሳቸውን አሳልፈው ሰጡ ብሎ ይናገራል። ስለዚህ እነኚህ አሁን በእናንተ መካከል ያሉ አህዛብ የሚባሉ የሚመላለሱበት መመላለስ በተበላሽ አእምሮ ነው። በከንቱ አእምሮ ነው። በደነደነ ልብ ናቸው። ልባቸው የጨለመባቸው ናቸው። ውጤታቸው ደግሞ ከእግዚአብሔር ህይወት መራቅ ሆኗል። እናንተ ከዚህ በኋላ ይላቸዋል። ከዚህ በኋላ ከእንግዲህ ማለት ነው። ከእንግዲህ ወዲህ ከዚህ በኋላ ማለት ነው። እነሱ እንደሚመላለሱበት አትመላለሱ። ጳውሎስ እንግዲህ ብሎ ነው የጀመረው። ባለፈው ስንነጋገር ነግራቸዋለሁ። ብዙ እንግዲህ ህይወች እናገኛለን። ጳውሎስ የሚነሳባቸው ሀሳቦች የሆነ ነገር ይነግራቸውና እንግዲያውስ እያለን ነግራቸው እንግዲያውስ፣ ስለዚህ እናንተ እንደነሱ አትመላለሱ፣ አይገባችሁም። እስካሁን ነበራችሁበት ማለት ነው። ከእንግዲህ ወዲህ ማለት እስካሁን ተመላልሳችኋል። እስካሁን ነበራችሁ እንደነሱ። ከዚህ በኋላ ግን እንደነሱ አትመላለሱ ይልና እንደነሱ መመላለስ የማይችሉበትን ወይም ደግሞ እነሱ መመላለስ ለምን እንደሌለባቸው የሚነግራቸው ነገራቸው። እናንተ ግን ብሎ ቁጥር ሀያ ላይ ይጀምራል። እናንተ ግን የሚል ሀሳብ አለ። እንደ ጊዜያት ፈቃድ ጌታ ቢፈቅድ ብንኖር በሚቀጥሉት ጊዜያቶች ደግሞ ይህን እናያለን። እናንተ ግን የሚለውን ሀሳብ እዚህ በኋላ እናያለን። ዛሬ እንድናየው የፈለጉት ከእናንተ ጋር እነሱን አትም አትምሰሉ የተባሉት ሰዎች እነማናቸው? ምንድን ነው ችግራቸው ምንድን ነው ከእግዚአብሔር ያራቃቸው የሚለውን ሐሳብ እንድናይ ነው። እነኚህ ሰዎች በከንቱ አእምሮ ይመላለሳሉ። እግዚአብሔርን ኢግኖር አድርገው ይመላለሳሉ። እግዚአብሔር ተገልጦ እያለ እግዚአብሔር የሚታይ አምላኩ ነው እያለ ስራዎቹ በእጃቸው እያሉ በፊታቸው እያሉ ታሪኩ በእጃቸው እያለ እግዚአብሔርን ትተውት ኢግኖር አድርገውት ይመላለሳሉ። ስለዚህ ቅጥ ላጣ ለከፋ ኃጢአት እንደ እንደተዳረጉ ከእግዚአብሔር ሕይወት እንደራቁ ይነግራቸውና እናንተ ግን ብሎ ቅዱሳን ያለውን ምክርና ሀሳብ ደግሞ ጳውሎስ ይቀጥላል ማለት ነው። እኛም አብረን እንቀጥላለን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔር ከከንቱ አእምሮ ይጠብቀን። ከንቱ አእምሮ ውጤቱ ከንቱ የሆነ ነገር ነው። የሚያሳቅፈን ከንቱ አስተሳሰብ ማለት ነው። ከንቱ የሆነ አስተሳሰብ። አንዳንድ ጊዜ ከንቱ ሀሳብ አእምሯችን ይመጣል። ስለ ወንድሞቻችን፣ ስለ እህቶቻችን ከንቱ ሀሳብ ያልሆነው ነው ብለን እንድናስብ ያደርገናል። ጳውሎስ ይሰጋበታል። ያልኳችሁ ያ ተንኮለኛ ሁልጊዜ ሀሳቡ፣ ምኞቱ፣ ስራው፣ እንቅስቃሴው ሀሳብን ምን ማድረግ ነው? ማበላሸት ነው። ሀሳቡ ከተበላሸ ሰው እሱ በሚፈልገው መንገድ ለመውሰድ አይከብደውም። እዚህ ስለ ወንድሜ ሳስብ የተሳሳተ እይታ እንዲኖረኝ፣ ስለ እህቴ ሳስብ የተሳሳተ እይታ እንዲኖረኝ ማድረግ ነው የሚፈልገው ሰይጣን። ያ ማለት አእምሮዬን ከንቱ ሀሳብ ውስጥ እንዲገባ ማድረግ ነው የሚጠበቀው። ስለዚህ ንቆች ልንሆን ይገባናል። የእግዚአብሔር ስም የተባረከ ይሁን፣ የእግዚአብሔር ስም የተባረከ ይሁን። ከንቱ ሀሳብ ከንቱ ሀሳብ ከንቱ ነው፣ ከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ከሁሉ ከንቱ ነገር። ጌታ ይጠብቀን። እግዚአብሔር ይባርካችሁ። ተባረኩ። ጨርሻለሁ።